ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። ኒው ሳውዝ ዌልስ ሙሉ ክትባት የተከተቡ ዓለም አቀፍ መንገደኞችን ለመቀበል ወጥናለች። በዩናይትድ ስቴትስ እንግሊዝና አውስትሬልያ የኒውክሌር ስምምነት ፈረንሳይና ቻይና ተቆጥተዋል። የአውስትሬሊያ ሆኪ ቡድናት ዓለም አቀፍ ግጥሚያዎች ተሰረዙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኒው ሳውት ዌልስ ውስጥ ሙሉ ክትባት የተከተቡ ዓለም አቀፍ መንገደኞች የቤት ውስጥ ወሸባ ሙከራ ላይ እንዲሳተፉ ሊደረግ ነው። የሙከራው ተሳታፊ የሚሆኑት ተመላሽ መንገደኞች ቁጥር 175 ያህል ሲሆን የተከተቧቸው የሁለቱም ዙር ክትባቶች በፈዋሽ ቁሶች አስተዳደር ይሁንታ ያገኙ የክትባት አይነቶች ሊሆኑም ይገባል። የወሸባ ቆይታው ጊዜ ከ14 ቀናት ወደ ሰባት ቀናት የወረደ ሲሆን ተመላሽ መንገደኞቹ ድንጋጌን እንዳይጥሱ ለመቆጣጠር የአድራሻና የፊት ገጽታን ማሳያ ቴክኖሎጂ ጥቅም ላይ ይውላል። የኒው ሳውስ ዌልስ እንደራሴ ግላዲስ በርጅክሊያን ሙከራው የሚካሄደው በክፍለ ሀገሩና በፌዴራል መንግስታቱ እንደሆነና የሙከራው ውጤትም ለሌሎች ክፍለ ሀገራት እንደሚገለጽ ተናግረዋል። አክለውም nothing would give us greater joy than having our hotels return to tourists. ሆቴሎቻችንን ወደ ቱሪስቶች መጠቀሚያነት ከመመለስ የበለጠ ደስታን የሚያላብሰን የለም። እናም ወደ ቀድሞው እንደምን እንደምንሸጋገር ልናስብ ይገባናል። እርግጥ ነው ወደ ሰባና ሰማንያ ፐርሰንት ሙሉ ክትባት መጠን እየተቃረብን ስንሄድ እኒህ ሁሉ ስርዓት መያዛቸውን ልናረጋግጥ ይገባናል ብለዋል ይህ በእንዲህ እንዳለም ኒው ሳውዝ ዌልስ ውስጥ ተጨማሪ የ12 ሰዎች ሕይወት በኮቪድ-19 ሳቢያ ማለፉ ተመልክቷል። በቅርቡ ከተከሰተው ወረርሽኝ ጋር ተያይዞ የ222 ሰዎች ሕይወት ተቀጥፏል። እንዲሁም 1284 ሰዎች በቫይረስ በዛሬው ዕለት መጠቃታቸውም ተነግሯል። ከሟቾቹ ውስጥ ሁለቱ ወንዶች ዕድሜያቸው በሃያዎች ውስጥ የነበሩ ናቸው። በሌላም በኩል የተጣለባቸው ገደቦች ረግቦላቸው የነበሩ ሂልቶፕስና ግሊንኢነስ ክፍለ ከተሞች ከዛሬ አርብ ሴፕቴምበር 17 ከምሽቱ 6 ሰዓት ጀምሮ ለሰባት ቀናት የሚቆይ ገደቦች ዳግም ተጥለውባቸዋል። የሻይ መጠጫ ክፍሎች ላይ አዲስ ገደብ በመጣሉ ሳቢያ ተቋማቸውን የሜልበርን ጎዳናዎች በመዝጋት የገለጡት የኮንስትራክሽን ሰራተኞችን በተመለከተ የቪክቶሪያ ኮቪድ-19 ግብረ ምላሽ ኃላፊ የሰራተኞቹን ድርጊት ኮንነዋል። በደርዘኖች የሚቆጠሩ ሰራተኞች በማለዳ የሻይ ረፍት ሰዓታቸው ወቅት የሜልበርን ጎዳናዎች ላይ ወንበሮቻቸውን ስበው በመቀመጥ መንገዶችን ዘግተዋል። በሳቢያውም የተወሰኑ ቀላል ባቡሮች ግልጋሎቶቻቸውን ለማቋረጥ ተገደዋል። አዲሱ ገደብ መሰረት ከዛሬ አርብ እኩል ሌሊት ጀምሮ የኮንስትራክሽን ሰራተኞች ስራ ጣቢያ የሚገኙ የሻይ መጠጫ ክፍሎች ይዘጋሉ። ምግብና መጠጦችን በክፍሎች ውስጥ ሆኖ መመገብና መጠጣት አይቻልም። ከሜልበርን ከተማ ወደ ሪጂናል ቪክቶሪያ ለኮንስትራክሽን ስራ መጓዝም አይቻልም። የቪክቶሪያ ኮቪድ-19 ኮማንደር ጂሮን ዋይመር የሻይ መጠጫ ክፍሎች ለቫይረስ መተላለፍ ሁነኛ ቦታዎች መሆናቸውን ገልጠዋል። ቪክቶሪያ በዛሬ ሁለት አምስት መቶ አስር ሰዎች በቫይረስ ተይዞባታል። የአውስትሬሊያ ካፒታል ትሬተሪ በዛሬ 230 ነዋሪዎቿ በኮቪድ-19 መያዛቸውን አስመዝግባለች። በቫይረሱ ከተያዙት ውስጥ አስራ ሁለቱ ወሸባ ገብተው ያሉ ናቸው። በቫይረስ የተያዙ ሰዎች ቁጥር ማሻቀብም መልካም አለመሆኑን ዋና ሚኒስትር አንድሮባር አመልክተዋል። ኩንስላንድ በዚህ ሳምንት መጨረሻ መጠነ ሰፊ ክትባት ለመስጠት ተሰናርታ ባለችበት ወቅት አንድ የቤት ውስጥ ወሸባ ገብቶ ያለ ግለሰብ በቫይረስ ተጠቅቶባታል። የኩንስላንድ ዋና የጤና ኃላፊ ዶክተር ጃኔት ያንግ ዕድሜያቸው ዐሥራ ሁለትና ከዛ በላይ ለሆኑ ተከታቢዎች ሠላሳ ስምንት በቀጥታ ገብቶ የመከተቢያ የማኅበረሰብ ክትባት ስፍራዎች መዘጋጀታቸውን አስታውቀዋል። ኒውዚላንድ በአውስትሬልያ ላይ የገታችውን ወሸባ አልባ ጉዞ በተጨማሪ ለስምንት ሳምንታት አራዘመች። ምክትል ጠቅላይ ሚኒስትር ግራንት ሮበርትሰን የትራንስታዝማን የጉዞ ስምምነት በወርሃ ኖቬምበር አጋማሽ ላይ እንደሚከለስ አስታውቀዋል። ለገደቡ መራዘብ ውሳኔ አስባብ የሆነውም የዴልታ ቫይረስ መሆኑን አክለው ተናግረዋል። በዩናይትድ ስቴትስ አውስትራሊያና እንግሊዝ መካከል የተካሄደውን የሶስትዮሽ የኒክሌየር ጸጥታ ስምምነት አስመልክቶ የፈረንሳይን ቁጣ ለማለሳለስ አሜሪካ ጥረት እያደረገች ነው። የሶስትዮሹ ስምምነት አውስትሬልያ በዩናይትድ ስቴትስ እገዛ በኒክሌር ኃይል የሚንቀሳቀስ ሰርጓጅ መርከቦች ባለቤት እንድትሆን የሚያበቃ ሲሆን በሳቢያውም አውስትሬልያ በፈረንሳይ ቀያሽነት ልትገነባ የነበረውን የዘጠና ቢሊዮን ዶላርስ የሰርጓጅ መርከቦች ውል አፈርሳለች። ፈረንሳይ በድርጊቱ ከጀርባዬ ተወግቻለሁ ብላ በቁጣ ስታመረር። የዋይትሃውስ ቃል አቀባይዋ ጄን ሳኪ በበኩላቸው የስምምነቱ እሳቤ ሌሎች ሽርካዎችን ለማግለል አይደለም። ከሽርካዎቻችን ጋር መስራቱን እንቀጥላለን ብለዋል። በሌላ በኩል ግና የሶስትዮሹ ስምምነት በቻይና ዘንድ ርጅኑን ወደ ጦር መሳሪያ ሽቅድድም የሚገፋና ኃላፊነት የጎደለ ነው የሚል ነቀፌታ አስከትሏለን። ጠቅላይ ሚኒስትር ስኮት ሞሪሰን በበኩላቸው አውስትራሊያ እያደረገች ያለችው ቻይና ያደረገችው ነው ብለዋል። በዓለም አቀፍ የጉዞ ገደቦች ሳቢያ የአውስትሬሊያ የወንዶች ሆኪ ቡድን ኩኩባሮስና የሴቶቹ ሆኪ ሩስ ከሚቀጥለው ወር የፕሮፌሽናል ሊግ ውድድሮች ተገለዋል። ይሁንና ሁለቱም ቡድናት በሚቀጥለው ዓመት ጁላይ አጋማሽ ላይ ስፔንና ኔዘርላንድስ በሚካሄዱት ውድድሮች ላይ ተጋጣሚ ለመሆን ተስፋ አድርገዋለን። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ39 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል። ዝቅተኛ ሰባት ከፍተኛ 20 አደላይድ ብራ ይሆናል። ዝቅተኛ 10 ከፍተኛ 17። ሜልበርን ብራ ይሆናል። ዝቅተኛ 11 ከፍተኛ 16። ሆባርት በመጠኑ ካፋ ይጥላል። ዝቅተኛ 9 ከፍተኛ 15። ከምብራ ካፋ ያባበራል። ዝቅተኛ 8 ከፍተኛ 17። ሲድኒ በከፊል ደመናማ ይሆናል ዝቅተኛ 14 ከፍተኛ 27 ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 26 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 34 አዲስ አበባ በከፊል ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 22 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኒው ሳውዝ ዌልስ ሙሉ ክትባት የተከተቡ ዓለም አቀፍ መንገደኞችን ለመቀበል ወጥናለች። በዩናይትድ ስቴትስ እንግሊዝና አውስትሬልያ የኒኩሌር ስምምነት ፈረንሳይና ቻይና ተቆጥተዋል። የአውስትሬሊያ ሆኬይ ቡድናት ዓለም አቀፍ ግጥሚያዎች ተሰረዙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።